በዚህ ሳምንት ሱዳንን የጎበኙት የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላት ልዑኳን የሱዳን የሽግግር መንግስት ወደ ዲሞክራሲያዊ ስርዓት ለሚደረገው ሽግግር እና ሀገሪቱም ከእዳ ነፃ የምትሆንበትን መንገድ እንደሚደግፉ ገልጸዋል። የምክር ቤት አባላቱ ሱዳን ከኢትዮጵያ ጋራ በድንበር እና በአባይ ግድብ ዙሪያ ባሏት ውዝግቦችም አስተያየታቸውን ሰጥተዋል። በቪኦኤ ዘገባ ናባ ማሀዲ ከሱዳን ዋና ከተማ ካርቱን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ትናንት ሐሙስ ጠዋት በተጠናቀቀው ያለፉት ሶስት ቀናት የሱዳን ጉብኝታቸው ሴኔተር ክሪስቶፈር ኮንስ እና ሴኔተር ክሪስ ሆለን የሱዳን ጠቅላይ ሚኒስትር አብዱላህ ሀምዶክ እና የሱዳን የሽግግር ልዕልና ምክር ቤት መሪ ጄኔራል አብዱልፈታህ ቡርሃንን ጨምሮ ከገንዘብ፣ ከውሃ ከውሃና ከመስኖ ሚኒስትሮች ጋር ተገናኝተዋል። ውይይቱ ያተኮረው ሱዳን ወደ ዲሞክራሲ በምታደርገው ሽግግር ስላለባት ውዝፍ እዳ ስረዛ እንዲሁም ከአጎራባቿ ኢትዮጵያ ጋር ባሏት የድንበርና ኢትዮጵያ በአባይ ወንዝ ላይ በምትገነባው ግዙፉ የአባይ ግድብ ዙሪያ ላይ ነበር። የሱዳን የገንዘብ ሚኒስትር ጅብሪል ኢብራሂም የምክር ቤቱ አባላት ስለተጫወቱት ገንቢ ሚና እንደሚከተለው አመስግነዋል። عندهم دور الآن يلعبوا في ሁለቱ ሴናተሮች ከኢትዮጵያ ጋር ያለውን የድንበር ውዝግብ ለመፍታት ቁልፍ ሚና ይጫውታሉ። ጉብኝቱ የተደረገበት ወቅት እጅግ በጣም ወሳኝ ጊዜ ነው። ለመጪው የፓሪስ ጉባኤም ሆነ ሱዳን በዓለም አቀፉ የገንዘብ ማዕከል ካለባት ውዝፍ ዕዳ ነጻ እንድትሆን በማድረግ በኩል ሁለቱ የምክር ቤት አባላት የሚሰጡት ድጋፍ እጅግ ከፍተኛ ነው። ሴነተሮቹ በምስራቅ ሱዳን ባሉት የመጠለያ ካምፖች ውስጥ የሚገኙትን ኢትዮጵያውያን ስደተኞችንም ጎብኝተዋል። የተርኩምስ ዩናይትድ ስቴትስ ባለፈው ታህሳስ ወር ሱዳን ትገኝበት ከነበረው ሽብርተኞችን ከሚረዱ አገሮች ዝርዝር ውስጥ የሰረዘቻት መሆኑን ገልጸው የተረጋጋችውን ሱዳን ተመልሳ ማየት እንደሚፈልጉ ተናግረዋል። ስለ ጉብኝታቸውም ዓላማ የሚከተለውም ብለዋል። We are here to visit Khartoum and to visit elsewhere in Sudan. እዚህ ያለነው ካርቱምና ሌሎች አካባቢዎችን በመጎብኘት በሱዳን ላለው መነቃቃትና ሽግግር ያለንን ድጋፍ ለመግለጽ ነው። አሜሪካ በቅርቡ ለሱዳን ለመስጠት የገባችውን የሰባት መቶ ሚሊዮን ዶላር የልማትና ድጋፍ እርዳታ ለመከታተልና ለሱዳን ሕዝብ ሰላምና ደህንነት በልጽግናን ለማስገኘት ምን ማድረግ እንደሚኖርብን ለመስማት ነው። ሴኔተር ኮንስ ሱዳን ለአመታት ያጣችውን የዓለም አቀፉን ማህበረሰብ እርዳታ መልሳ ለማግኘት በቅርቡ ያደረገችውን የኢኮኖሚ ማሻሻያ አድንቀዋል። ይህንንም ሲገልጹ እንዲህ ብለዋል። ሱዳን ወደ ዓለም አቀፉ የፋይናንስ ስርዓት ተመልሳ ለመግባት በምታደርገው ጥረት ለውጥ እያሳየች ነው። ድሮ የነበሩባት ዕዳዎች እንዲሰረዙላትና ዓለም አቀፍ ባለ ሀብቶችን ለመሳብ ለነበሩባት ችግሮች መፍትሄዎች እየተገኙ ነው። ይህም ስለ ወደፊቱ ተስፋ ያሳደረብን በመሆኑ ደስተኞች ነን። ሚኒስትሮችም የኢኮኖሚ ፖሊሲውን አስመልክቶ ጠንካራ ውሳኔዎችን አስተላልፈዋል። ኮንስ ሱዳንና ግብፅ ከአባይ የምናገኘው የውሃ ድርሻ ይቀንስብናል በሚል ያላቸውን ስጋት አስመልክቶ ሲናገሩ ሱዳን፣ ግብፅና ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ ያላቸውን አለመግባባት በሰላማዊ መንገድ መፍታት ይኖርባቸዋል ብለዋል ውሃ የኤሌክትሪክ ኃይል አመንጭታ መጠቀም መብቷ ነው። ይሁን እንጂ ሱዳንም እንዲሁ የውሃውን ፍሰት የሚሆን ፍሰቱ የሚያስከትለውን የደህንነት ጉዳይ አስመልክቶ ባሉት የቴክኒክ ጉዳዮች የድርሻዋን ተገቢውን መረጃ ማግኘት ይኖርባታል። ይህን አስመልክቶ ግብፅንም ጨምሮ በሦስቱም አገሮች የሚያስማማ የስምምነት ማዕቀፍ መኖር አለበት። የምክር ቤት አባላቱ ሱዳንን የጎበኙት የአፍሪካ ቀንድ ልዩ መልእክተኛ ሆነው በቅርቡ የተሾሙት አንጋፋው የዩናይትድ ስቴትስ ልዩ መልእክተኛ ጄፍሪ ፊልትመን ከሚያደርጉት ጉብኝት ቀድመው ነው ፊልትመን በአስር ሺህ የሚቆጠሩ ስደተኞች ወደ ሱዳን የተሰደዱበትን በኢትዮጵያ ትግራይ ክልል ያለውን ቀውስ ጨምሮ የቀጠናውን ፖለቲካ ደህንነትና ሰብአዊ ጉዳዮች የሚደረገውን ጥረት እንዲያግዙ ባለፈው ወር በባይደን አስተዳደር በልዩ ልዑክነት የተሾሙ መሆኑ ይታወሳል። ፊልትመን ሱዳን፣ ግብጽ፣ ኢትዮጵያ ኤርትራን በመጎብኘት ላይ መሆናቸው የተነገረ ሲሆን አገራቱን በሚያገናኙ ጉዳዮች ላይ በመነጋገር ቀጠናውን አስመልክቶ ዩናይትድ ስቴትስ ያላትን አጠቃላይ ፖሊሲ ያቀናጃሉ ተብሎ ይጠበቃል።